በአማራ ክልል ስር የምትገኘው የኦሮሚያ ልዩ ዞን ከሚሴ ባህር ጡማ ፉርሴ ወረዳ በራሰ ሙሬ ቀበሌ ነዋሪዎች እና በጸጥታ አስከባሪዎች መካከል ግጭት መፈጠሩን የአካባቢ ነዋሪዎች ለዶችቬሌ ተናግረዋል። በዚሁ ሰኞ በደረሰው ግጭት ጸጥታ አስከባሪዎች በአራት ቀበሌዎች ውስጥ የሚገኙ ቤቶችን እንዳቃጠሉም ነዋሪዎቹ ይናገራሉ። ነዋሪዎቹ እንደሚሉት ጸጥታ አስከባሪዎቹ እርምጃውን የወሰዱት ማህበረሰቡ ከነርሱ ጋር ስላልተባበሯቸው ነው ነው የሚሉት አንድ ስማቸው እንዳይጠቀስ የፈለጉ የከሚሴ አካባቢ ነዋሪ የሰሙትን ተናግረዋል። የተፈጠረው ጉዳይ የሆነ ሽፍታ ምናምን ነበር መሰል አካባቢ ላይ እና ግን ማህበረሰቡ ጋር እና ያ ሽፍታ አስቸግሮ ምናምን ስለነበረ ታጣቂዎች ምናምን ገብተው እዛ ሰው ገለው ነበረ። ይህን ሽፍታ የሚባለው ሰው ይሄ ማለት ነው እና እዛ መንግስትን በመቃወሙ የሚቃወሙ ሀይሎች አሉ እዛ ፍርሲ የሚባለው ቦታ እና ቆየት ያለም ጉዳይ ነው መንግስትን በመቃወም ጉዳይ ነው እንት ከዚ የጀመሩ አሁን ግን ወደተለየ ነገር ወደተባባሰ ነገር ደርሶ አሁን በተለያዩ ወደ አምስት የሚሆን መኪናዎች ሰዎች ኃይሎች ኃይሎች ገብተዋል እና ቶክስ ምናምንም አለ። ስማቸው እንዳይጠቀስ የጠየቁን ሌላ የሐርጡማ ፉርሴ ነዋሪ በሰኞው ግጭት የአንድ ሰው ሕይወት ማለፉን እና አንድ ግለሰብ ቆስሎ ሆስፒታል እንደሚገኝ ተናግረዋል። በዚሁ ግጭት አንድ የቀበሌ አስተዳዳሪ ጉዳት እንደደረሰባቸውም ለዶቼ ቬለ ገልጸዋል። እኚህ ግለሰብ የግጭቱን ምክንያት ሲያብራሩም የግጭቱ መነሻ ጸጥታ አስከባሪዎች የአሸባሪዎች ዓላማ ታራምዳላችሁ እንዲሁም የኦሮሞ ነፃነት ግንባር አባል ናችሁ በማለት ግለሰቦችን ወስደው በመግረፋቸው ነው። ወደ እስር ቤትም ወስደው በብልታቸው ላይ ከባድ ነገር በማንጠልጠላቸውና ይህን የመሳሰሉ ድርጊት በማካሄዳቸው ነው። በዚህም ምክንያት ህዝቡ የወሎ ማህበረሰብ አንድነት የሚባል ድርጅት አቋቁሞ በተቻለው መጠን የመንግስት ጸጥታ አስከባሪ ወደ አካባቢው እንዳይገቡ በማድረጉ ነው ይህ ግጭት ሊከሰት የቻለው። ይህ ድርጅት ማን ነው ያቋቋመው? እንዴትስ ሊቋቋም ቻለ ስል ጠየቅኳቸው። በዚህ ላይ ማህበረሰቡ ተስማምቶ ነው። ምክንያቱም በኦሮሚያ ውስጥ ያሉ ቄሮዎች ችግር ስላጋጠማቸው የቀሩት የማህበረሰቡ አካል ወንድሞቻችን ተበድለዋል የሚል ስሜት ተሰምቷቸዋል። መንግስትም በሰላም ወጥተው የሚገቡ ግለሰቦች ላይ የእስርና የማሰቃየት እርምጃ መውሰድ ሲጀምር ማህበረሰቡ ወደ መሳሪያ ማንሳት ዞሯል። ወታደሮቹ በ12 መኪናዎች መጥቶ ሄጂራ ራሳ ዋጮታና ጀባሲባ የተባሉት አራት ቀበሌዎች እንዳቃጠሉና የአካባቢው የቤት እንስሳትና ሌሎች ንብረቶች መውደሙን እኚህ ግለሰብ ይናገራሉ። የከሚሴ አስተዳዳሪ የህዝብ ግንኙነት ኃላፊ አቶ ሰሎሞን ከብቲመርግን በማህበረሰቡ ግን በማህበረሰቡና በጸጥታ አስከባሪዎች መካከል የተፈጠረ ግጭት የለም ይላሉ በተባለው መልክ የተፈጠረ ግጭት የለም እኔ አሁንም በሀርጡማ ወረዳ ነው ያለሁት አሁን የልማት ኮንፈረንስ ለማካሄድ ዝግጅት ላይ እንገኛለን ይህ ነው ያለው አሁን ቤት ተቃጠለ የሚባለውን አልሰማውም መረጃውም የለኝም። ቅድም እንደነገርኩ አሁን ያለነው ወደፊት አካባቢውን መንከባከብ በተመለከተ እንዴት እንሂድበት የሚለው ላይ እየተወያየን ነው። ይሄ ነው ያለው። እስከዚህ ሰዓት ድረስ ከዚህ የተለየ መረጃ የለኝም። ዋን አዳተ ማ ማትት ማ ሰ ከራትት ኢንፎርሜሽን የሚቀቡ በአካባቢው የሚኖሩ ወይም ለአካባቢው ቅርበት ያላቸው ደረሰ ስለተባለው ግጭት በዶቼቤሌ ድረ ገጽ ላይ አስተያየታቸውን አጋርቶናል። የከሚሴ አካባቢ ነዋሪ መሆናቸውን ገልጸው እኛ ጋር ፈጽሞ ሰላም ነው፣ ከሚሴ ዛሬም ነገም የሰላም መዲና ናት ያሉ ሲኖሩ፣ ሌሎች ደግሞ አሁን እዛው ነኝ፣ የታጠቀ ሰራዊት ልጆቻቸውን አምጡ ብለው የሕዝብ ቤቶችን እያቃጠሉ ነው፣ ያሳዝናል ስሉ አስተያየታቸውን ሰንዝረዋል።